የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ ነሐሴ 21 2011 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በዚህ በዋሽንግተን ከሰሞኑ ስለተካሄደው ኢትዮጵያ ወደ የት የተሰኘ የውይይት መድረክ የምንነግራችሁ ይኖረናል። በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው። ከውይይቱ አስተባባሪዎች መካከል አንዱ የሆኑትን ሀይለ ገብርኤል አያሌውን የሰማናቸው። ዝርዝር ዘገባው ከሀፍታ ቆይታ በኋላ ይሰማል። በሌላ ዘገባ የኦሮሞ ነፃነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ የሚል የተሰራጨ ወሬ ሐሰተኛ ነው ስለመባሉም ሰምተናል። ሕጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር። እየተጣራ ነው። ከተጣራ በኋላ ይለቀቃል። ሰ ችግር የለው። የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለማርያም አምባይን ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል። የበርካታ የፈጠራ ሥራዎች ባለቤት የሆነ ወጣት፣ እንዲሁም ደግሞ ሌሎች ዘገባዎች በተከታታይ ወደ እናንተ ይቀርባሉ። አብረናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን። ዝርዝር መጀመሪያ ላይ አጫጭር ዜናዎች ይቀርባሉ። በመቀጠል ደግሞ ረዘም ያሉና የተተነተኑ ዘገባዎች ወደ እናንተ ይቀርባሉ። ከዜናው ጋር ወደ እናንተ ተመልሰን መተናል። የሰላም ሚኒስቴር ጳጉሜ ሁለትን የሰላም ቀን ብሎ እንደሚያከብር አሳወቀ። ሚኒስቴሩ ሰላምን እንትከል ብሎ በሚያከብረው የሰላም ቀን የሀገር ውስጥ ተፈናቃይ ዜጎችን እንደሚያሳተፍም የሚኒስቴሩ ኮሚኒኬሽን ጉዳዮች ዳይሬክተር ሄርሜላ ሰለሞን ገልጸዋል። ባለፉት ዓመታት የገጠመን አንዱ ከባድ ነገር የውስጥ መፈናቀል ነው። የኢፌዴሪ ሰላም ሚኒስቴር ከዜጎቻችን ጋር ከኢትዮጵያውያን ጋር ከዓለም አቀፍና ከሀገር በቀል ድርጅቶች ጋር በመተባበር የውስጥ ተፈናቃዮችን መልሰው የማቋቋም ስራን ሲሰራ ቆይቷል። ሰላምን እንትከል እነዚህን ሰዎች ካልያዘ ሙሉ ሊሆን ስለማይችል እነዚህ መልሰው የተቋቋሙ አባት፣ እናት፣ እህት፣ ወንድም፣ ልጆች፣ ጎረቤቶች የመጎብኘት እቅድ አለው። የሚኒስቴሩ ኮሚኒኬሽን ጉዳዮች ኃላፊዎች ዛሬ አመሻሹ ላይ በሰጡት ጋዜጣዊ መግለጫ ሚኒስቴሩ ይህን የሰላም ቀን የሚያከብረው ቀደም ሲል በጠቅላይ ሚኒስትሩ ጽህፈት ቤት ጳግሜን በመደበር በሚል ስያሜ ባወጣው ውጣኔ መሰረት ላይ ተመስርተን ነው ብለዋል። ሱዳን ሽብርተኝነትን ከሚደግፉ ሀገሮች መዝገባችን ለመውጣት ከመወሰናችን በፊት የሽግግሩ መንግስት ለሰብአዊ መብቶች ለዲሞክራሲና ለሰላም ያለውን ቁርጠኝነት በቅርበት እንከታተላለን ስትል ዩናይትድ ስቴትስ ሁለት ወገኖች ሙሉ በሙሉ ተባብረው የሚሰሩ ከሆነ እኛም በተቻለ መጠን በአፋጣኝ እንንቀሳቀሳለን፣ ብለዋል አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ባለስልጣን። ታዋቂ ምጣኔ ሀብት ባለሙያው አዲሱ የሱዳን ጠቅላይ ሚኒስተር አብደላ ሐምዶክ የሽግግሩ መንግስት ሊመሩ ቃለ መሃላቸውን ፈጽመዋል። ዋሽንግተን እስካሁን ከጠቅላይ ሚኒስትር ሐምዶክና መንግሥታቸው ጋር ባደረገችው የመጀመሪያ ግንኙነት መበረታታቷን የዩናይትድ ስቴትስ ባለሥልጣናት ይናገራሉ። ይልቁን ዩናይትድ ስቴትስ ስጋት ያላት በቅጽል ስማቸው ሐምዴቲ ተብለው የሚታወቁት ጀኔራል መሐመድ ሃድጋን ዳጋሎ በሀገሪቱ ፈጥኖ ደራሽ ድጋፍ ኃይሎች ውስጥ ያላቸውን ሚና በተመለከተ እንደሆነ አስታውቃለች። የአማዞን ድቅድቅ ደን ላይ የተነሳው ቃጠሎ ለመዋጋት ጂ ሰባት ሀገሮች እንለግሳለን ያሉትን የገንዘብ እርዳታ ብራዚል አልቀበልም፣ ገንዘቡ አውሮፓ ውስጥ ጥቅም ላይ ቢውል ይሻላል ማለቷ አነጋጋሪ ሆኗል። የብራዚል ፕሬዚዳንት ጽሕፈት ቤት ሹም ኦኒክስ ሎረንዞኒ ትላንት ለጋዜጠኞች በሰጡት ቃል ብራዚል ስለ እርዳታው ታመሰግናለች ነገር ግን ገንዘቡ አውሮፓ ላይ ለዛፍ ተከላ ቢውል ይሻለዋል ብለዋል። ቀደም ሲል የአካባቢ ጥበቃ ሚኒስቴሩ የገንዘብ እርዳታውን እንቀበላለን ብለው ነበር። ፈረንሳይ ላይ በተካሄደው የጂ ሰባት ጉባኤ ላይ የተገኙት የዓለም መሪዎች ከዓለም ግዙፉ የአማዞን ጥቅጥቅ ደን ላይ አደቃ የደቀነውን ቃጠሎ ለመዋጋት በአስቸኳይ ሀያ ሁለት ሚሊዮን ዶላር እንሰጣለን ሲሉ ትላንት ነበር ያስታወቁት። የጉባኤው አስተናጋጅ የፈረንሳይ ፕሬዚዳንት ፕሬዚዳንት በአስቸኳይ ወታደራዊ ድጋፍ እናሰማራለን ብለዋል። የብራዚል ፕሬዚዳንትም ይህንን ተከትለው ጽህፈት ቤት ሹሙ ማክሮን በተናገሩት ላይ ብራዚል ቅኝ ገዥም ሆነ ተገዢ ወይም ኢምፔሪያልስትን የመቀበል ልማድ የላትም፣ የማክሮን ዓላማ ያ ሊሆን ይችላል ማለታቸው ተጠቅሷል። የፈረንሳይ ፕሬዚዳንት ኤማኑዌል ማክሮንና የአፍሪካ ልማት ባንክ በአፍሪካ ሴቶች የሚካሄዱ የንግድ ሥራዎችን ለማሳደግ የታለመ 300 ሚሊዮን ዶላር መርሃ ግብር ይፋ አድርገዋል። የቡድን ሰባት ጂ ሰብን መሪዎች ጉባኤ በተካሄደባት በፈረንሳይዋ ቤያትሬዝ ከተማ ይፋ የሆነው ቅድ በሀገሪቱ ዙሪያ በንግድ ሥራ የተሰማሩ ሴቶች የብድር ተደራሽነታቸውን በቀጣዮቹ አምስት ዓመታት ከፍ ለማድረግ የታለመ እንደሆነ ተገልጸዋል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የዛሬውን መስተንግዶ እንግዲህ እየመራን ያለ ነው ሀብታሙ ስዩምና የደንገረመሆነን። አብራችሁን ከአድማስ ተሻገሩ እንላለን። ወደሚቀድመው ዘገባችን እናምራለን። ወደሚቀድመው ዘገባ ስናመራ በዚህ በዋሽንግተን ዲሲ በሚገኘው ተፈርዝ የሕዝብ አዳራሽ ኢትዮጵያ ወዴት የተሰኘ ውይይት ከትናንት በስቲያ ተደርጓል። ለሁለተኛ ጊዜ በተደረገው በዚህ ውይይት ላይ ምሁራን ኢትዮጵያ በመጋፈጥ ላይ ያለችውን ማህበራዊና ፖለቲካዊ ሁኔታ ይፈታሉ ያላቸውን መላዎች አሰምተዋል። ሀብታሙ ስዩም አጭር ቅኝት አድርጓል። ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታውን ካሳሁን እንደሚሉት ኢትዮጵያ የአሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሀሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልገዋል። ባለፈው አንድ አመት ከፍተኛ የለውጥ ተስፋ ነበረ። ይህ ከፍተኛ የለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት ስድስት ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደ ኋላ ታሪክ እየቆሰቆሱ፣ በውሸት ትርክት በዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴየት እየሄድ እንደሆነ ግልጽ አደለም። ተስፋ ነበረም ባለፈው አንድ አመት፣ አሁንም ቢሆን ያህ ተስፋ ሙሉ በሙሉ አልጨለምም። ግን ግልጽ አደለም። ስለዚህ ይሄንን ነገር በተመለከተ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድን ናቸው፣ ፋክቶች ውስጥ ምንድን ናቸው የሚል ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነ መፍትሄ አቅጣጫቸው የምንወያይበት መድረክ ነው። በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ ሶስት ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የሥራ ቋንቋ የማድረግ ዕድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭም። ድሮ በኢትዮጵያ ፊደል ኦሮምኛን ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት ኢትዮጵያውያን ስድስት ስምንት ላይ የሚያቆሙት ከሊትረሲ ወደ ኢልትረሲ ከ ማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ የተዛወሩ ብዙ ናቸው። ኦሮሚኛን የሥራ ቋንቋ ማድረግ ሌሎችንም ጨምሮ ማድረግ የኦሮሞን ሕዝብ ሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት ኢንክሉሲቭነስ እንዲሰማቸው ያደርጋል ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛውና ቀላሉ እርምጃ ቅድም እንዳልኳችሁ ሁሉን ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችን ማንኛውን ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱን ያግዛቸዋል፣ ይደጋገፋል። ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል ምልከታቸውን ያጋሩ ሌላኛው ምሁር ናቸው። ህወሀት አገዛዝ በኋላ ያላቋረጠ የተራማጅነት ርዕዮተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ሊባል ይችላል፣ አላውቅም። እዚህ ሀገር እንደሚባለው እና ይሄ የብሔሮች ብሔረሰቦች ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ይሁን ሳያውቁ የሰረጣቸው ብዙ ምሁራን አሉ። ኢትዮጵያ እነዚህ ሰዎች አገር ወዳድ ናቸው። አንዳንዶች ስንከራከር ነቃለ እና እኔ ብዙ ጊዜ እላለሁ ይሄ ቋንቋው ራሱ የጸረ ኢትዮጵያ ነው። ይሄ ሀገር ጸረ አንድነት ነው ስንላቸው ይሄን ያህል አያዳምጡ ነው። ምክንያቱም ለም እንደሆነ አላቅም፣ ግን ይሄ አለ አንድ የተንዛዛ ርዝራዥ ሊሆን ይችላል። ግን አለ ያተጽዕኖ ነው ብዬ አስባለሁ። ይሄ ለምሳሌ እኩልነት፣ የብሔሮች እኩልነት የሚለው እና ይሄ ፈሮን ለቆ እርግጥ ጸረ ኢትዮጵያ ሆኗል። በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበረ ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ኃይሌ ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጸሐፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና የአንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል። የኢትዮጵያ እድገትና ልማት አሁን ባለችበት ቅጥፈት ከቀጠለ እንዲሁም በአውሮፓ ሀገሮች ተምረው የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገቡ ለነጭ ዘር ክብርም ሆነ የአፍሪካ ቀኝ ገዢዎች ለሆኑት አውሮፓውያን እጅግ አስኪ ሁኔታ ስለሚፈጥር ኢትዮጵያን መበታተል ይኖርባታል። ስለዚህም ስባል የኢትዮጵያ ሕዝቦች በብሔር ብሔረሰቦች በቋንቋና በባህል መከፋፈል እና ሁሉም ብሔሮች በአምባገነኑ አማራ ቀንበር ስር እየጨፈኑ እንዳሉ መስበክ ጻፉ። በሁሉም ዓለም ቋንቋ ተተረጎመ። ዘቤስ ስለተባለ እንግሊዞችም ፈረንሳዮችም ኢጣሊያንን ሂድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ፣ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ? የፕሮቻ እስከ ሀገር ራሱ ተወሰደ። ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሀሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ የአሁኑ መድረክም በራሱ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ ሀሳብ ወገን ያጋደሉ ምልከታዎች መናኸሪያ ከመሆን አልፎ ከተስተናገዱት ሀሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቂያቸው ነበር። ያ ቢሆን በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደገም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም እና ያ ቢሆን እየተማማርን ይህም የውይይት መርሃ ግብር እንዲሁም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ እውቀት ያላቸው ሰዎች ጽሁፍ የሚያቀርቡበት ሀሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብአት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሀሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ ብለው አልፈው ተርፈው በኃይል እስከማፈን የደረሱበት ደረጃ አለና ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ፣ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እምቢ ያሉበት አጋጣሚ አለ። በመሰረቱ ያንን አላደረግንም፣ መንግስትን ለመጠየቅ አልሞከርንም። ኤምባሲው ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት የሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ። በአጋጣሚ አልተሳኩ ነገርን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም። እንደው ከነሱት አይቀር ማንኛውንም ሀሳብ ያለውን ሰው ሀሳቡን ሰምቶ የሀሳቡን በሀሳብ መመከቱ የበለጠ ውጤታ ማያደርግም ሙሉ በርን ከመዝጋት ብዙ አመት ሀምሳ አመት ስልሳ አመት የቆየ የተዛባና ዜሮ የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጠው ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው ነው የሀገሩን ህልውና፣ የሀገሩን ታሪክ፣ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። ከትላንትና ጀምሮ በማህበራዊ ሚዲያ ላይ አንዳንድ ተጠቃሚዎች የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ በሚል ያሰራጩት ወሬ ሐሰተኛ መሆኑን የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለማርያም አምባዬ ገልጸዋል። አያይዘውም በወልዲያ ኬላ ላይ ፍተሻ ሲደረግ ተገቢ ሰነድ ያልያዘና የወታደር ዩኒፎርም የለበሰ ንብረቱ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የሆነ መኪና እንደነበረ ገልጸዋል ሲሆን ግርማ የጋቢናን ማጣሪያ መሰናዶ እንደሚከተለው ታቀርብልናለች። በትላንትና ሁለት ከማህበራዊ ሚዲያ አውዶች አንዱ በሆነው ፌስቡክ ላይ የተሰራጨው ፎቶግራፍና ጽሁፍ እንደሚለው በወልዲያ ከተማ የወታደራዊ ዩኒፎርም የጫነ መኪና በወጣቶች እንዲቆም መደረጉና ዩኒፎርሙም የኦሮሞ ነጻነት ግንባር ኦነግ ነው መባሉ ነው። የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮኖሬል ኃይለማርያም አምባዬ ይህ መረጃ ፈጽሞ ሐሰት ነው ይላሉ። የሆነውንም ሲያስረዱ መነሻውን መቀሌ ያደረገ የጭነት መኪና ወልዲያ ፍተሻ ጣቢያ ሲደርስ ማንኛውም መኪና በየትኛውም የኢትዮጵያ መፈተሻ ቦታዎች የሚደረግለት ፍተሻ ሲደረግለት የወታደር ዩኒፎርም ጭኖ በመገኘቱ በጸጥታ ሰራተኞች ነው እንዲቆም የተደረገ ይላሉ። ኬላ አለ፣ ኬላ ላይ የዱር አራዊት ጥበቃ አልባሳት የተጫነ ነው። ከወደ ትግራይ እየተጫነ የመጣ ነው። ስለዚህ እሱ ሕጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር። እየተጣራ ነው። ከተጣራ በኋላ ይለቀቃል። እሱ ችግር የለውም። ያለው ሁኔታ ይሄ ነው። የኦነግ ምናምን የሚባለው ግን ውሸት ነው። ማህበራዊ ሚዲያ ሰው እንደፈለገው ስለሚጽፍ፣ ማህበራዊ ሚዲያ የሚባለው እኮ አሁን ያገኘ ሰው ስለሚጽፈው፣ ውሸቱም እውነቱም ያገኘ ሰው ስለሚጽፈው። ስለዚህ እውነታው ግን እኛ እያልን ያለ ነው ነው መኪናው ዝም ብሎ ከየት እንደተነሳ የት እየሄደ እንደሆነ የሚያስረዳ ደብዳቤ አልነበረውም። አዎ፣ ደብዳቤው እኛ ብዛት የያዘ ህጋዊ ማህተም ያለው ነገር አልነበረውም እና ህጋዊ ማህተም ስላልነበረው ከየት ተጫነ ወደ የት ነው የሚሄደው የማን ነው የሚል ነገር የተጣራ ነገር ባለመኖሩ የተነሳ ተይዞ ነበር። አሁን ሁኔታው ህጋዊ ደብዳቤ ስለመጣ የሚለቀቅበትም መንገድ እንዲሆን እንዲ ባለቤት የሆነው ክፍል እንዲልክ እያደረግን ነው። ስለዚህ በዚህ አማካኝነት ተጣርቶ የሚለቀቅ ነው የሚሆነው። እንዲቆም የተደረገው በወጣቶች ነው ወይስ በኬላው ጠባቂዎች ነው? በኬላው በኬላው ፈታቾች ነው። በኬላው ጭነቱ የወታደር ዩኒፎርም ስለያዘ ነው ለፍተሻ እንዲቆም የተደረገው። አይ ሌላም ጭነት ቢሆን ህጋዊ ካልሆነ ማለት አይችልም። ፍቃድ ያለው መሆኑ ይረጋገጣል። ህጋዊ መሆኑ ይረጋገጣል። ምን መሆኑ ተረጋግጦ ነው የሚያልፈው። ያው ግን ይሄ የወታደራዊ አልባሳት ስለሆነ የማን ነው፣ ከየት የመጣ ነው፣ ለየትኛው የሰራዊት አካል፣ ለየትኛው የጸጥታ አካል የተዘጋጀ ነው የሚል ነገር ግን ማጣራት ስለሚያስፈልገው ነው ለማረጋገጥ እየፈለግን ያለ ነው። የተዘረፈ ወይም የተወሰደ ንብረት አለ? የተዘረፈ ነገር የለም። ሰላም ነው። ንብረቱ አለ። የተዘረፈ ነገር የለም። የሚዘርፍም ሰው የለም። የጸጥታ ኃይል አለ። ቸላ ላይ ነው የተያዘው። የተዘረፈ ነገርም የለም። ወጣቱ አሁን ባለበት ሁኔታ የጸጥታውን ኃይል ደጋፊ የሆነ ወጣት ነው ያለው። ምንም ችግር የለም። በሕገ ወጥ የሆነ አዝማሚያ የሚታይ ነገር የለም። ከመንግስት የጸጥታ ኃይል ጋር ደጋፊ ሆኖ የሚሰራ ወጣት ነው ያለው በወልዲያ ኮነሬል ኃይለማርያም አያይዘው በአሁኑ ሰዓት አንዳንድ ሰዎች መረጃን ለእነርሱ በሚመቻቸው መልክ በማሰራጨት ስራ እንደተጠመዱ ገልጸው መኪናው እንዲቆም የተደረገበት የፍተሻ ጣቢያ መደበኛ ስራ የሚከናወንበት ነው ብለዋል። በተጨማሪም ዩኒፎርሙ የዱር እንስሳት ልማትና ጥበቃ ባለስልጣን ነው በመባሉ ተጨማሪ መረጃን ለማግኘት ጥረት አድርገን የነበረ ቢሆንም በስልክ መቆራረጥ ምክንያት ምላሻቸውን ማግኘት አልቻልንም። ይሁን እንጂ የመስሪያ ቤቱ ህዝብ ግንኙነት ባለሙያ አቶ ሰለሞን ወርቁ ለሀገር ውስጥ መገናኛ ብዙሃን እንደገለጹ መኪናው መቀሌ ከሚገኘው አልመዳ ጨርቃጨርቅ የኢትዮጵያ የዱር እንስሳት ቁጥጥርና ጥበቃ ሰራተኞች ወይም ስካውት ሶስት ሺህ ዩኒፎርም ጭኖ ወደ አዲስ አበባ በመጓዝ ላይ እንደነበረ እና ነገር ግን መኪናው የግል በመሆኑ በተጨማሪም ዩኒፎርሙ ደግሞ የመስሪያ ቤቱ ስለመሆኑ የሚያመላክት ደብዳቤ ባለመያዙ ዩኒፎርሙ ደግሞ የወታደር ዩኒፎርም በመሆኑ ሊጠረጠር እንደቻለ ገልጸዋል። በአሁኑ ሰዓትም ከጸጥታ አካላቱ ጋር ተነጋግረው አስፈላጊውን ደብዳቤ በመላክ ንብረቱ እንዲለቀቅ የማድረግ ሂደት ላይ እንደሆኑ አክለው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። በተራመዱ ቁጥር የሞባይል ስልክን ባትሪ የሚሞላ ኃይል ከፀሐይ ብርሃን የሚያመነጭ ጫማ የዘይት ጀሪካን ላይ ስልክ ተገጥሞለት የእሳት አደጋ ቢከሰት የማንቂያ ጥሪ የሚያደርግ መሳሪያና ሌሎች ሃያ ሰባት የፈጠራ ስራዎች ያሉት ወጣት ኢዘዲን ከሚል የዛሬ እንግዳችን ነው። በተለይ እንግዲህ የኢዘዲን እውቀና ከፍተኛ ደረጃ ተሰጥቶት በጠቅላይ ሚኒስትር አብይ አህመድ በራሳቸው መሸለሙ ለሀገሩ ብቻ ሳይሆን ለአለም ብዙ ጠቃሚ የአእምሮ ፈጠራ ውጤቶችን ሊያበረክት እንዲችል እንዳነቃቃው ኢዘዲን ይናገራል በዛሬው የጋቢና የዘጋቢዎቻችን መስኮት ፀሐይ ዳምጣው ኢዘዲን ይዛልናለች ኢዘዲን ከሚል የ አስራ ስምንት አመት ወጣት ነው ከ አስራ አራት አመት እድሜው አንስቶ የተለያዩ አገልግሎቶች የሚሰጡ ሀያ ስምንት የፈጠራ ስራዎችን አውጥቷል ሃሳቦቹን ከየት አመጣቸው? በጣም ፍላጎቱ አለኝ። የፈጠራ ስራ የሆነ ቲቪ ላይ ሬዲዮ ላይ ስለ ፈጠራ ስራ ሲወራ ቶሎ ብዬ ነው ማየውና በጣም ነው የምወደው የፈጠራ ስራ። ሌላው ነገር ደግሞ ምንድነው ሰፈር አካባቢ ኤሌክትሮኒክሶች፣ ኤሌክትሪክ ኢንስታሌሽን ሰራ ነበር እና ያም አንድ ፖዘቲቭ ኢምፓክት አለው ብዬ አስባለሁ ለዚህ ለፈጠራ ስራ ጉዞዬ ማለት ነው። ምክንያቱም ኤሌክትሮኒክሶች ምናምን ስጠግኝ የተለያዩ ኮምፖነንቶች ታውቂያለሽ ኤሌክትሮኒክ ኮምፖነንቶች እና ደግሞ ስትቀይሪም አሮጌዎቹ ሰዎቹ ታገኛለሽ እና አሮጌዎቹ ከምጠል ብላሽ የአካባቢ ውስጥ ያሉ ችግሮችን ፈልገሽ እነዛ ከምትሰራቸው ኤሌክትሮኒክስ ያወጣሻቸው ኮምፖነንቶች ለጥሩ ነገር ማለትም ለኢኖቬሽን ለፈጠር፣ ለአዲስ ነገር ታውያለሽ ማለት ነው። እንደዛ ነበር እንትን ያልኩት። ቤተሰቦቼም በጣም ሞራል ይሰጡኝ ነበር። በቃ እነዚህ ነገሮች ናቸው የገፋፋኝ ማለት ነው። ኢዘዲን በ2012 ዓ ምት ወደ 12ኛ ክፍል ይገባል። ያደገው በወልቅጤ ከተማ ጉበር ክፍለ ከተማ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና የአስራ አራት ዓመት ታዳጊ ነበር። ለፈጠራ ስራዎቹ የእውቅናና የምስክር ወረቀቶችን ከተለያዩ ተቋማት አግኝቷል። እስካሁን እውቅና ያገኘሁት በተለያዩ የኢኖቬሽን ውድድሮች ላይ ተወዳድር ነበረ። በትምህርት ቤት ደረጃ የሳይንስና ቴክኖሎጂ የኢኖቬሽን ክበብ ተጠሪ ሆኜ የሚያገለግልኩባቸው ሁኔታዎች ነበሩ። በዛ ጊዜ ሁለት ሰርተፊኬት ተሰጥቶኛል። እና ደግሞ በከተማ በተዘጋጀ የኢኖቬሽን ውድድር ለሶስት ተከታታይ አመታት አንዳንደኛ ወጥቼ ሶስት ሰርተፊኬት ተሰጥቶኛል። ሌላኛው ደግሞ በክልል አቀፍ በተካሄደ የደቡብ ክልል የፈጠራ ስራ ውድድር ላይ ደኛ ውጭ ሰርተፍኬት ና ላፕቶፕ መሸለም ችያለው። እና የውጭ ድርጅቶችም ደግሞ ይረዱኝ ነበረ። የጀርመን ና የጣሊያን ዌስት ባንድ የሚባሉ ድርጅቶች ናቸው። እስከ ሁለት ላፕቶፕ ሙሉ አርዲኖ ኪት፣ አርዲኖ ፕሮግራሚንግ እንድጀምር ና እስከነ መጽፉም ጭምር ድጋፍ አድርገውልኝ ነበረ። ሶላር ኤንድ ኤሌክትሪክ ባይኩ ስሰራ እስከ 34ሺ ብር ድጋፍ አድርገውልኝ ነበረ። ወደ ሀገር አቀፍ ስንመጣ በሀገር አቀፍ ደረጃ 2010 ላይ በተካሄደው ባለው የናሽናል ሳይንስ ፌር ኮምፒቴሽን ላይ ሁለተኛ ነበር የወጣሁት። በታይመር ፌቸር ባለው ስቶቭ ነበር ሁለተኛ የወጣሁት 2011 ዘንድሮ ደግሞ በበሩ መልቲኬ ሴኩር ዶር ሎክ ሲስተም በሚለው ሶስተኛ ወጥቻለሁ ማለት ነው። የዛኔም 2010 ላይም ሰርተፍኬት ና ላፕቶፕ ነበር የተሸለምኩት 2011 ላይም ሰርተፍኬት ና ላፕቶፕ ባይዘው እስካሁን 15 ላፕቶፕ ነው የተሸለምኩት በተለያየ ጊዜ ያደገበት ከተማ በቴክኖሎጂና በአገልግሎቶቹ አለመራመድ ለፈጠራ ስራው የሚያስፈልጉት ኮምፒውተር፣ ኢንተርኔትና ሌሎች መሳሪያዎች፣ ቁሳቁስና አገልግሎቶች እንደ ልቡ እንዳያገኝ ቢያደርጉትም ይህ ሁኔታ ኢዘዲንን ተስፋ አላስቆረጠውም። በአካባቢ ከሚያገኛቸው አንዳንድ ጊዜም፣ አዲስ አበባ ድረስ እየሄደ አገልግለው የተወገዱ ወይም የወዳደቁ እቃዎችን በትንሽ ዋጋ እየገዛ የአዳዲስ ፈጠራዎች ሀሳቡን ይሁን እንደሚያደርግ ይናገራል። ብዙ ጊዜ በቀን ሩጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ሊወጣ ይችላል። በመዘንጋትም ይሁን ወይም ኤሌክትሪክ ኃይል አለመኖር ወይም በማንኛውም ምክንያት ባትሪ ድንጋዩን በቂ ኃይል ላይኖረውም ወይም ጨርሶ ላይኖረውም ይችላል ቢኖረውም በቀኑ መጨረሻ ስልኩ ባትሪ ኃይሉን ሊያሟጥጥ የምችልባቸውም አጋጣሚዎች ብዙ ናቸው። ይዘድን ለዚህም መፍትሔ ፈጠረ። ፀሐይ ኃይል ቻርጅ አድርጎ መልቲፐርፐስ ሹ ሶላር ሲስተም ይባላል። ጫማ ነው። ሶላር ሲስተም ተገጥሞበታል። ከላይ እና ደግሞ ውስጥ ሰከንዳሪ ሴሎች አሉ። ስቶሬጅ ሊቲየም አያኖች እስከ ሰባት ነጥብ አምስት ቮልቴጅ ናቸው። በአንድ ፉል ቻርጅ እስከ ሁለት ስልክ ቻርጅ የሚያደር ጫማ ላይ ሆኖ አሁን እንደዛ ነበር የሰራሁት። ጫማ ላይ ያደረኩበት ምክንያት ለምንድነው? ብዙ ጊዜ ፓወር ባንኮች ሊኖረን ይችላል እና ፓወር ባንኮች ለመሙላት የግድ የሆነ ቦታ ወስደን መሰካት አለብን። ይህኛው ግን ጫማው ምንም ስንጠቀመው ብቻ ነው የምንፈልገው፣ ቻርጅ ለማድረግ አንፈልገውም። ምክንያቱም ለብሰነው እየሄድን እያለ መንገድ ላይ ነው ቻርጅ የሚያደርገው። እና ለውበትም በጣም የሚያምርና ሶላር ፓኔሉ ደግሞ እንዳይሰበር በጣም ሀርድ በሆነ ከቨር ያደረግነው ግላስ። ለእንደነዚህ አይነት የዕለት ተዕለት ችግሮችን አጋዥና ከባድም ሆነ ቀላል ጉዳት ሊያስከትሉ ለሚችሉ አደጋዎች ማስጠንቀቂያ ሰጪና መፍትሄ የሚሆኑ ዘዴዎችን ሰርቷል። ይዘዲን የፀሐይል በመጠቀም የእጅ ስልክ ባትሪን ቻርጅ የሚያደርግ ጫማ፣ ያለ እግር መዘውር ወይም ፔዳል በራሱ የሚሄድ ብስክሌት፣ የተለኮሰ የቤት መገልገያ እቃዎችና መሳሪያዎች ከርቀት የሚያጠፋና የእሳት አደጋ ጠቋሚ የሚጠቀሱ ናቸው። ኤክስፋየር ብሎ የሰየመው ፈጠራው የእሳት አደጋ ሲከሰት ሶስት የተለያዩ ተግባራትን ያከናውናል። መጀመሪያ በአቅራቢያው ለሚገኙ ሰዎችና ጎረቤቶች የደረሱልኝ ጥሪ ያሰማል። ከዛም የእሳት አደጋ መነሳቱን ለቤቱ ባለቤት እንዲሁም ለእሳት አደጋ ተከላካይ ሰራተኞች ወይም ለተቋሙ በመደወል ያሳውቃል። ወጣት ይዘድኝ ከሚል እንዳጫወተኝ ለዚህ ፈጠራ አዲስ አበባ የሚገኘው የአሜሪካ ኤምባሲ እውቅና እንደሰጠው ነግሮኛል። የአሜሪካ ኤምባሲ ከጃፓን ኢንተርናሽናል ኮርፖሬሽን እና ከአይኮ ግላፕስ ጋር ተባብረው ባዘጋጁት ሶልቪት በተሰኘው የኢኖቬሽን ኮምፒቲሽን በክልል አቀፍ ደረጃ በሁለተኛ ወጥቼ ነበር። በኤክስ ፋይር እሳት አደጋ መከላከል በሚችለው የፈጠራ ስራዬ በአሜሪካ ኤምባሲ ጭምር የራት ግብዣ ተጠርተን፣ እዛም ከኢንቨስተሮች ጋር የምንገናኝበት እንትን መድረክ ተዘጋጅቶ ነበር። ከተለያዩ ድርጅቶች፣ ማዕከላትና ተቋማት የምስክር ወረቀቶችና ሽልማት ያገኙ ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አቢይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የፈጠራ ውጤቶችን ለማበርከት ተስፋና ብርታት ሰጥቶኛል ብሏል። ወጣትነት ማለት በጣም የምንሰራበት ጊዜ ነው፣ ማለት ወጣትነት ካለፈን በኋላ የወጣትነት ጉልበታችን ላይኖር ይችላል። አእምሯችን የመቀበል ነገሩ ሊቀንስ ይችላል። ስለዚህ ወጣትነት በአልባሌ ቦታ ማሳለፍ የለባቸውም ብዬ አስባለሁ። አካባቢ ውስጥ ያሉ ችግሮችን እንደ ኦፖርቹኒቲ መጠቀም አለባቸው። ምክንያቱም አካባቢያቸው ያለውን ችግር እንዴት ልፍታው ሶልቭ አድርገው የራሳቸው የሆነ ማለትም ኢኖቬሽኑ ከሰሩት በኋላ ዝም ብሎ አይቀርም። ያ የኢኖቬሽን አይዲያቸው ወደ ቢዝነስም ጭምር መቀየር ስለሚችሉ እንደዛ ማድረግ እንዳለባቸው እመክራለሁ። ኢዘዲን ከፍተኛ ትምህርቱን መካኒካል ኢንጂነሪንግ ማጽናት እንደሚፈልግና በፈጠራ ስራዎችም በዓለም አሉ ከተባሉ ሰዎች ተርታ የመሆን ህልም እንዳለውም ለአሜሪካ ድምጽ ራዲዮ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።

iar asunem ubețul meștei, o temzeră. Altă veste am său, i-alesi m-am săi. E cu un jinatarea, e ubeț măsere. ሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንደ አርማ የሚታየው ጎልቶ የንግስት ግር ማለች አንገት። ይህንን ጣፋጭ ሙዚቃ መለስ ብለን ለአድማጮች ማሰማታችን እንቀጥላለን። ከዛ በፊት ግን የዛሬው የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጎን። በሰላም በጤና ያገናኘን። ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ያቀናበረልን ሞክቤል ያቤሮ ነው። ደናደሩ መልካም ምሽት ይውላችሁ። የሚሆንሽ ላንቺ ተስማምቶ ጉንጂ ማራሱነ ውበት ነፍስ ሕይወትም ዘርቶ መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ